በኦሮሚያ ክልል ቦረና ዞን ከሶማሌ ክልል የመጡ የልዩ ፖሊስ አባላት በሞያሌ ወረዳ ጫሙቅና ጎፋ የተባሉ ስፍራዎች ላይ ትናንት ጠዋት ጥቃት ከፍተው ከአስር ሰዎች በላይ ገድለዋል ሲሉ ነዋሪዎች ተናገሩ። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊም ከሶማሌ ክልል ኦሮሚያ ክልል ገብተው ጥቃት ማድረሳቸውን አምነዋል። የኦሮምኛ ክፍል ባልደረባችን ስርሃ ለኪ ያነጋገራቸው የሞያሌ ከተማ ነዋሪዎች የግጭቱን መነሻ በመግለጽ ይጀምራሉ። መነሻው ትላንት ወደ ስድስት ሰዓት አካባቢ ነበር። መጥቶ የራሳቸውን የሶመሌ ባንዲራ በክለምት ወይም የተዳደረውን እሱን መጥቶ በጫሙቅ በእኛው አፈር ለመቶ ባንዲራቸውን ያቆሙት ልዩ ፖሊስ ናቸው። ልዩ ፖሊስ በሶማሌ ክልል የእነሱ ፖሊስ ናቸው። የሶማሌ ክልል ፖሊስ ናቸው። ጫሙቅ ላይ ነው። በኦሮሚያ ክልል ጫሙቅ የምትባለው በኦሮሚያ ስር ነው የምትገኘው መሆኑ ማለት አለ። ቦታ ሰፊ ስለሆነ ጦርነቱ እነሱ ትላንት ባንዲራ ያቆሙበት ከከተማ ሶስት ኪሎ ሜትር ነው። ትመክርበት አለ ማለት ነው። በኦሮሚያ ስር ነው የምትደርደረሰው። ምን ሆነ? ከዛ በኋላ ባንዲራ ከተተከለ በኋላ ከዛ በኋላ የመንግስት አካል በኦሮሚያ ስር ያሉት አሰራሪዎችና ስለትሪ ያሉት አስረዳዎች ሁለቱ ዋለ ነቱ መከላከያ እንዲነሳ ሲባል እናነሳ። እነሱ ትላንትና በቃ ቀኑን ሁሉ ከስድስት ሰዓት ጀምሮ የጨፈሩ ነገር በባንዲራ ውስጥ። ከዚያ በኋላ ደግሞ ወደ አስራ አንድ ሰዓት አካባቢ ሲደርስ ያው ተዘጋጅተናል የሚል ጥይት ስክስ ወደ አንድ አምስት ጥይት ልዩ ፖሊሶቹ የሶማሌዎች ማለት ነው። ትላንት ማታ ደግሞ ከምሽቱ ወደ አስራ አንድ ሰዓት አካባቢ ነው ተኩሱ የጀመረው ከዚያ ሰዓት ተጀመረ። እስካሁን ድረስ ተኩሱ እየተካሄደ ነው። አሁንም የተቋረጠ ነገር የለም። ይሄ ልዩ ፖሊስ የምትለው ስመጡ በምን ነበር የመጡት? እና በመንግስት መኪና ያው የሶማሌ ክልል ፖሊስ ብሎ ከላይ ተጽፏል። ፓትሮን ነው አንድ ግቢና ያለ ከኋላ ተጭኖ። የደረሰ ጉዳት ነበር? አዎ ጉዳትና አለ ከኛ። ያው እስካሁን የሞተ ወደ አስራ ሁለት ነው። ብዙ ህብረተሰቡ ያው በሚችለው መንገድ የተከላከለ እንጂ ምንም ሌላ እኛ መቶ ያደገ አካል ምናምን የለን። የነሱ ድማት ደግሞ የራሱ የቻለ መንግስት ነው የክልል መንግስትር ነው ያሉት የነሱ ፕሬንች ነው በዛ ላይ የሚታወቅ ማለት ነው። ደግሞ ህብረተሰቡ እንጂ ምንም ሌላ አካል ያለበት የለን። በራሳችን ቦታ ነው መጥተው እነዚህ ሰዎች የተቆሰብን። የልዩ ፖሊስ መሆናቸውን በምንድን ነው የምታውቋቸው? ላይ ሚሊተሪ ለብሷል፣ ሚሊተሪ ላይ ጽፏል። ምንም እነሱ ድብቅም አይደለም የእነሱ ነገር። በነገራ ደግሞ መታወቂያቸውን ደግሞ ከሞቱ ሰዎች ወደ መታወቂያ የሆነ አሁን ሽማግሌዎች ከሞቱ ሰዎች ትልቁ ባዙቃም አለ። አንድ ደግሞ ቦምብ ነው እና ቦምቡም ወደ ሁለት ጊዜ የሚጠቀሙት ሜትር ቤት ነው። ባዙቃ ብቻ ነበር። ለምን የመንግስት እነሱ እጅ ነው ያለው እንደኛ ብረሰብ አለም እነሱ ባንዲራን ከዛ አንስተን አሁን የኦሮሚያ ባንዲራ ዛ ተቀላ ሱና ባንዲራ አሁን ዛ ያለ ማለት ነው። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋንም ሶራ አነጋግሯል። በዛሬው ዕለት ከሌሊቱ አስራ አንድ ሰዓት ገደማ ሳሙክ የሚባል ቀበሌ ከሞያሌ ከተማ ከበላይ የጸጥታ ችግር ተከስቶ ነበረ። የጸጥታ ችግሩ የተከሰተበት ከዚህ በፊት የሶማሌ የእርዳታ የማካሄድ ጅምሮች ነበሩ። ያን ነገር ተነጋግረን የኦሮሚያ ክልል ጁሪስዲክሽን ስራ ያለ ቦታ ስለሆነ እዛ ቦታ መሰራት የለበት የሚል ስምምነት ላይ ተደርሶ ያ ነገር ከቆመ በኋላ ዛሬ ረሊት ላይ እዛ አካባቢ በአንድ ላይ መስቀል የታሰ ሀይሎች የሚንቀሳቀሱ ሁኔታ ነበረ። ከዛ ሂደት ተኩስ ተከፍቶ እንደነበረ ሪፖርቶች ደርሰውናል። በተኩስ ልውውጦቹ በሰው ህይወት እና በአካል ላይ ጉዳት እንደደረሰ ቦታ ይሁን ባደረገው ርብርብ ወደ ነበረበት ቦታ ተመልሶ አሁን መረጋጋት ተፈጥሯል ማለት ነው። ጦርነቱን ያካሄዱት በትላልቅ መሳሪያዎች እንደሆነ ነው። በባዙቃ በመትርየስ እና በቦምብ እንዳካሄዱ ነው። አሁንም በጎፍ አካባቢ በሚባል ቦታ ላይ ጦርነት እንዳለ ነው ህዝቡ የነገረን። በህዝቡ ርብርብ ነው እርሶም እንዳሉት የቆመው። ይሄ ነገር በኦሮሚያ ክልል ውስጥ ነው እንግዲህ እየተደረገ ያለው። የመንግስታችሁ መልስ ምንድን ነው? አቋም ምንድን ነው? የመንግስታችን አቋም ምንድን ነው? ከኢትዮጵያ ሶማሌ ጋር የነበረን የአስተዳደር ወሰን ጉዳዮችን በመነጋገር ከአሁን በፊት በአስራ ዘጠኝ ዘና የተካሄደው በተካሄደው ውሳኔ መሰረት ህገ መንግስቱን መሰረት ባደረገ በተለይ ደግሞ የኢትዮጵያ ሶማሌንና የኦሮሞ ህዝቦች ለዘመናት የቆየ ሰላማዊና ወንድማማቻዊ መስተጋብር በማይጎዳ መልኩ እንዲፈቱ ስምምነት ተፈራርመናል። ስምምነቱን መፈራረም ብቻ ሳይሆን በስምምነቱ መሰረት ቴድሮስን ጉዳይን በሰላማዊ መንገድ በመነጋገር ስምምነት ላይ ተመስርተን ህገ መንግስታዊ በሆነ መንገድ የፌዴራልና አርብቶአደር ጉዳዮች ልማት ሚኒስቴርን በተሳተፈበት ሁኔታ ዘላቂ መፍትሄ እንዲያገኝ እየተደረገ ነው ያለው። ኦልሞስ ይሄ ወደ መጠናቀቅ የደረሰ ጉዳይ ነው። ከዛ ባለፈ ግን ይህን ተላልፈ የሚመጣ አፕሬሽን ሌላ ጉዳይ ነው ማለት ነው። ይህንም ከክልሉ መንግስትና ከሚመለከታቸው አካላት ጋር ተነጋግረን ችግሩ መፍትሄ ማግኘት አለበት። ጥቃት በሚፈጽሙ አካላት የህዝቦች ወንድማማችነት መጎዳት የለበትም። ህዝቡን አስተባብረን ህዝቡ ሰላሙን በእነቱ እንዲጠቅም ደግሞ የህዝብ ለህዝብ እንዳልሆነ በደንብ እንዲሰልጥበት ይህን የሚያደርሱ አካላትን በህብረተሰቡ ዘንድ፣ በህዝቡ ዘንድ፣ በኢትዮጵያ ሶማሌ ህዝብ ዘንድ፣ በኦሮሞ ህዝብም ዘንድ ልጅ ሊጋለጥ እና የጥፋታቸውን ዋጋ እንዲያገኙ ጠንክረን ነው የምንሰራው። ሰላማዊ ዜጎቻችን ወጥቶ እንዲገቡ የማድረግ የሰላማዊ ዜጎች ህይወታቸው፣ አካላቸው፣ ንብረታቸው ላይ ጉዳት እንዳይደርስ የመጠበቅ ስራ ነው የሚሰራው እዚህ ላይ ሳቋም ያለ እንደ መንግስት ማለት ነው። አቶ አዲሱ አረጋ አያይዘውም በሶማሌና በኦሮሚያ ክልሎች መካከል ያሉ ግጭቶች በ1997 ዓመተ ምህረት መንግስት ባካሄደው ህዝበ ውሳኔ መሠረት እልባት ያገኛሉ፣ የህዝቡም ወንድማማችነት ይቀጥላል ብለዋል። በሌላ በኩል በኦሮሚያ ክልል ቦረና ዞን ጫሙቅና ጎፋ ደረሰ ስለተባለው የህይወትና ንብረት ጥፋት የሶማሌ ክልል ባለሥልጣናትን ለማነጋገር የተደረገው ሙከራ አልተሳካም። እንደደረሰ እናቀርባለን።